ባለፈው ቅዳሜ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰሜን ኮሪያ ላይ አዲስ ማዕቀብ እንዲጣል ከወሰነ በኋላ ሰሜን ኮሪያ በዩናይትድ ስቴትስ ላይ ዝታለች። የዩናይትድ ስቴትስ የጦር ካምፕ የሚገኝበትን ጉዓም የተሰኘች ደሴት ለማጥቃት ዝግጅቷን እንደምታጠቃልል በመግለጽ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ከአሁን በፊት ታይቶ የማይታወቅ እሳትና ቁጣ ከሰማይ በሰሜን ኮሪያ ላይ ይወርድባታል። እንዲህ አይነቱን ቁጣ አዘል ንግግር ከሰባ ዓመት በፊት የዩናይትድ ስቴትሱ የቀድሞ ፕሬዚዳንት ትሩማን በጃፓን ላይ ዝተው ሁለት የጃፓን ክፍለ ግዛቶችን በኒውክሌር ጦር መሳሪያ ማስመታታቸው ይታወሳል። የአሁኑ የትራምፕ ዛቻም ያንን በማስታወሱ በዓለም ላይ ትልቅ መነጋገሪያና ስጋት ሆኗል። ለሰሜን ኮሪያ ዛቻ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሰጡት የአጸፋ ምላሽ አስፈላጊ ነው ሲል የአሜሪካ ውጭ ጉዳይ ሚኒስቴር ትላንት ለጋዜጠኞች ምላሽ ሰጥቷል። የሰሜን ኮሪያ የኑክሌር ጦር ዛቻ ለዩናይትድ ስቴትስ ብቻ ሳይሆን ለዓለም ስጋት ነው በማለት ከፕሬዝዳንት ትራምፕ ያጸፋ ዛቻ በኋላ ሰሜን ኮሪያ ዝግጅቷን ማጠናቀቋን ገልጻለች። በካሊፎርኒያ ስቴት ዩኒቨርሲቲ ሳምበርዲኖ የአሜሪካ ህገ መንግስት አስተዳደርና ፖሊሲ እንዲሁም የዓለም አቀፍ ህግ መምህር ፕሮፌሰር አለማየሁ ገብረ ማርያምን ሰሜን ኮሪያ በአሜሪካ ላይ ያላት ጥያቄ ምን እንደሆነና ለምንስ ጉአም የተሰኘችውን ደሴት ለማጥቃት መረጠች? ብያቸው ነበር። አሜሪካ እኛን በኢኮኖሚ ልትታጠቃንና ልትገለል ነው የምትሞክረው፣ ስለዚህ እኛ ራሳችን መከላከል የምንችለው አሜሪካን ላይ ኒክሌር ቦምብ ዛቻ በማድረግ ነው ነው አረጋግጠው የተናገሩት ጓም የምትባል ትንሽ የአሜሪካ ደሴት አለች በምዕራብ ፓሲፊክ ውቅያኖስ አጠገብ እና በሁለት ሳምንት ውስጥ እንዘጋጃለን፣ እሷን እናጠቃለን የሚሉት እንግዲህ ጓም ውስጥ ወደ መቶ ስልሳ ሺህ ሰው ነው የሚኖሩ። ግን ይህንን የመረጡት ፍን የሚመስለኝ ለምንድን ነው እዛ ነው የአሜሪካን የጦር ማዘጋጃ ቤቶች ወይም ቤቶች ያሉት የሰብመሪን ቤት አለ ስትራቴጂክ ቦምበርስ የሚሉት ረጅም ቦታ ሄደው እንትን የሚል ቦምብ የሚጥል ኤርፎርስ ቤስ አላቸው። በዛ ይመስለኛል እንግዲህ ዛቻው ወደዚያ ያተኮርም። ሰሜን ኮሪያ ዛቻዋን ካላቆመች የሚወርድባትን ማዕት ዶናልድ ትራምፕ በማስጠንቀቅ ተናግረዋል። ፕሮፌሰር አለማየሁ ይህንኑ ያብራራሉ። ይህንን ዛቻ ሰሜን ኮሪያ ካላቆመች፣ ካሁን በፊት በዓለም ላይ ታይቶ የማይታወቅ ቃል በቃል ከተረጎምከው እሳትና ቁጣ ፋይር እንድ ፊዩሪ ይወርድባታል ነው። እንግዲህ ከሁለተኛ ዓለም ጦርነት በኋላ የዚህ አይነት ኃይለኛ ቃል እና በጣም አስፈሪና ወደ ጦርነት የሚያስኬድ አይነት ቋንቋ በአሜሪካን ፕሬዚደንት ተነግሮ አይታወቅም። ስለዚህ ይሄ ነገር ወደፊት ይገፋሉ የሚለው ነው። ይሄ እንግዲህ አሻሚ ጥያቄ ነው። ምክንያቱም ሰሜን ኮሪያ ጓምን ወይም ሌላ አሜሪካን አጥቅቼ እኖራለሁ ማለቱ መቼም ዘበት ነው። የዛ አይነት ነገር ቢሞከር ምናልባት ሰሜን ኮሪያ ወደ ድንጋይ ዘመን ትላካለች ብዬ ነው የማምነው። ይህ የጦር ነጋሪት ጉሰማ ዛቻ የኑክሌር ጦር መሳሪያን ያማዘዘ ይሆን? ፕሮፌሰር አለማየሁ መልስ አላቸው። በእኔ ግምት ወደ ጦር ወደ ኒክሌር ጦር ያመራል ብዬ በሙሉ ልብ አልገምትም። ምክንያቱም እልቂቱ ምን ያህል እንደሆነ ስለሚታወቅ ነው። ስለዚህ ምንም በቂ ማስረጃ የለም ወደዚያ የሚያስኬድ። ለዶይቸ ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ